በዓለ ጥምቀት በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማኞች ዘንድ ታቦታት ጥምቀተ ባሕር ወይም ባሕረ ጥምቀት ወርደው የሚያድሩበት፣ መንፈሳዊ አገልግሎቶቻቸውንም አበርክተው ወደ ደብሮቻቸው የሚመለሱበት ስርዓተ ክንውን ያለው ታላቅ መንፈሳዊ በዓል ነው። ይህም በሀገር ቤት ብቻ የተወሰነ አይደለም። የእምነቱ ተከታዮች ባሉበት ሁሉ ስርዓተ ሃይማኖቱን ተከትሎ ይከናወናል። የሲድኒ ደብረ ይድራስ ቅዱስ ጊዮርጊስ ቤተ ክርስቲያንም ሀገረ አውስትራሊያ ውስጥ ባለ ጥምቀቱን በጥምቀተ ባህር መንፈሳዊ ስርዓት ለማክበር ከተሰናዱት ቤተ ክርስቲያናት አንዷ ናት። ይህንኑ አስመልክተንም ከቀሲስ አንተነህ ወርቁ የሲድኒ ደብረ ይድራስ ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪና ዲያቆን ዳዊት ይርጉ የሲድኒ ደብረ ይድራስ ቅዱስ ጊዮርጊስ ቤተ ክርስቲያን የሕዝብ ግንኙነትና ሚዲያ ክፍል ኃላፊ ጋር ተነጋግረናል። በቀዳሚነት ቀሲስ አንተነህ ወርቁ ቤተ ክርስቲያኒቱ እንደምን የዘንድሮውን ባለ ጥምቀት ከምዕመናኖቿ ጋር እንደምታከብርና የባለ ጥምቀቱንም ቱርፋቶች አንስተው ያስረዳሉ። እግዚአብሔር ይስጥልኝ እድሉን ስለተሰጠኝ። በዓለ ጥምቀት ስናነሳ የማይታየው የማይመረመረው አምላክ ከመቤታችን ሰው ሆኖ በሰላሳ አመቱ በፈለገ ዮርዳኖስ ወይም በማያ ዮርዳኖስ በእደ ዮሐንስ አዳምና ሔዋን ያጡትን ልጅነታቸውን ለማስመለስ ለሰው ልጆች ሁሉ የተደረገ ጥልቅ መንፈሳዊ ስራ ነው፣ መስዋዕትነት ነው እና ይህም በማቴዎስ ወንጌል ምዕራፍ ሶስት ቁጥር አስራ ሶስት ላይ አባታችን ቅዱስ ማቴዎስ ገልጦታል፣ አስቀምጦታል። ትህትና የተገለጠበት የማዳን ስራ የተደረገበት፣ ትንቢቱ የተፈጸመበት፣ ሌላም ነገሮችም እንደዚሁ የተደረጉበት መሆኑን የታየ መሆኑን ቅድም በሰጠሁት ጥቅስ ላይ ማቴዎስ ሶስት አስራ ሶስት ላይ የጌታችን ትህትናው እሱ አምላክ ሲሆን ወደ ፈጠረው ፍጥረት ወደ ወይም ወደ አገልጋዩ ወደ ባሪያው ሂዶ ወደ ዮሐንስ ይህንን ነገር አድርጓል። እኛም ይሄንን መጽሐፍ ቅዱሳዊ መሰረት ይዘን ታቦተ ሕጉን ይዘን ታቦተ ሕጉን ስናስብ የእግዚአብሔር ፕሬዘንስ ነው የምናስበው። እግዚአብሔር እንዳለ ነው በዛ ታቦት ማደሪያ ላይ እና እግዚአብሔርን ይዘን ወይም ክርስቶስን ይዘን ልክ ክርስቶስ ከናዝሬት ወደ ገሊላ ሄዶ እንደወረደው ይሄንኑ ፋይዳ እንዘረዝራለን ማለት ነው። ከአንድ ቦታ ተነስተን ከደብሩ አድራሻ ወደ ጥምቀት ማደሪያው ቦታ ይዘን ወርደን መልሰን ደግሞ እንደገና ተመልሰን እንመልሳለን ማለት ነው። ከዋዜማው ጀምሮ እናከብራለን እና ለክርስቲያኖች ይሄ ትልቅ ነገር ነው። አንደኛ በውጭ ሀገር እንኳን ቢታይ ሌላ ዝርዝር ውስጥ ባልገባ እርስ በርሳችን የመገናኘት ነገሩ ባህላችንን የማስጠበቅ ምስጢሩ ይሄንና ይሄን የመሰለ ብዙ ተዘርዝሮ የማያልቁ መንፈሳዊም ማህበራዊም ፖለቲካዊም፣ እንግዲህ እንደሚታወቀው ቤተክርስቲያናችን ሦስቱን ነገሮች አድሬስ ታደርጋለች። መንፈሳዊ ትምህርት አላት፣ ማህበራዊ ትምህርት አላት፣ ፖለቲካዊ ትምህርት ቸርች ፖሊቲክስ ማለት ነው። ያንን ሁሉ አካሄዳ ለሰው ይሄንም ጠቀሜታ ትሰጣለች ማለት ነው። ከአእምሮ ጤናማነት ወይም ደግሞ ከአእምሮ ጤና ንክኪ አንጻር ብናየው ደግሞ በጣም ሴሌብሬሽኑ ብዙ ነገሮችን የያዘ ስለሆነ በውስጡ ለሰው ልጅ በጣም ለመገናኘትም በማህበራዊም በሌላም ነገር ሃይማኖቱንም ባህሉንም ለትውልዱም ለማውረስ ትልቅ ፋይዳ አለው ብዬ በአጭሩ ልናገር እችላለሁ። ዲያቆን ዳዊትስ በተለይ ባለ ጥምቀት አከባበር ዘንድሮ እናንተ የሲድኒ ደብረ ድራስ ቅዱስ ጊዮርጊስ ቤተ ክርስቲያን በምን መልኩ ለማክበር ነው ወጥኖ አስቦ ያለው? እሺ በመጀመሪያ ድሉ ስለተሰጠን በጣም ነው የምናመሰግነው። እግዚአብሔር አምላክ ቢፈቅድ በልዩ መንገድ ተዘጋጅተን ያለ ነው ያም ምንድን ነው? አንደኛ ይሄ በሲድኒ በፊት በሜልበርን አካባቢ ነበር እንደዚህ የሚሆነው። አሁን ግን በሲድኒ በራሳችን መንገድ ፓርኩን ለሁለት ቀን በመያዝ ልክ እንደ ኢትዮጵያ እንደ ሀገራችን ለማክበር ነው ዝግጅት ላይ ያለ ነው። ሁሉም ዝግጅት እግዚአብሔር አምላክ በፈቀደው ተከናውኖ አልቋል። አሁን የህዝቡ ጥሪ የማድረግ ላይ ነው ያለ ነው ማለት ነው። ቀሲስ፣ አንተነህ ወደ እርስዎ ልምጣና የዚህን የበዓለ ጥምቀት አከባበር አስመልክቶ ቤተ ክርስቲያኒቱ ለታዳሚ ምዕመናኖቹ ምን የሚያስተላልፉት መልእክት? የማስተላልፈው መልእክት ሁላችንም እንደ ሀገራችን ልክ ቤተ ክርስቲያን ጥሪ ስታደርግ ማስታወቂያውንም ሰርተን ለቀናል። ሌሎችንም ነገሮች ኮሚኒኬሽን ክፍሉ ዲያቆን ዳዊት ብዙ ነገሮችን ተባብረን አድርገናል እና ማስታወቂያ የደረሳቸው ምዕመናን በሲድኒ ያሉ በተቻለ መጠን በተመቻቸላቸው ከስራቸው፣ ከትምህርታቸው፣ ከህይወታቸው ካላቸው ነገር ጋር አመቻችተው ይሄን ሃይማኖታዊ፣ ማህበራዊ ቅድም እንዳልኩት በዓላችንን ወይም ባህላችንን መጥተው እንዲታደሙ በረከት እንዲያገኙ በዚህ አጋጣሚ በዓለ ጥምቀት ብቻ ሳይሆን የምናስበው አስራ ሰባት ና አስራ ስምንት ስለሆነ ከቅዱስ ጊዮርጊስ የሶስቱ በዓመት ውስጥ ሶስት የሚከበሩ በዓላት አሉት። አንዱ ጥር አስራ ስምንት ሰባር አጽሞ ወይም ዘሮታ አጽሙ የሚባለው ነው እና መስዋዕትነት የተቀበለበት የከፈለበት ከሀያ ዓመት ውስጥ ከሀያ ሰባት ዓመት የተጋደለበትን የሚያስብ ስለሆነ ያችንም ከቅዱስ ጊዮርጊስ ከክርስቶስ በዓለ ጥምቀት ከቅዱስ ጊዮርጊስ ተጋድሎ በረከት ቡራኬ መጥተው እንዲቀበሉ እንዲባረኩ፣ በህይወታቸው ትልቅ ነገር እንዲያገኙ በዚህ አጋጣሚ መልእክቴን አስተላልፋለሁ። ዲያቆን ዳዊትስ፣ ምእመናን በዚህ በጥምቀት በዓል ላይ ለመታደም የሚመጡ የሚፈልሚሹ ሰዎች ከዋዜማው ጀምሮ ታቦቱ ወጥቶ እስከሚመለስ ድረስ ያሉት ዝርዝር ፕሮግራሞች ምን ይመስላሉ? ከዛስ ባሻገር መነሻቸው የት ነው? መድረሻቸው አድራሻውስ የት ነው የሚሆነው? መነሻቸው በቦታ ከቅዱስ ጊዮርጊስ ቤተ ክርስቲያን ነው። ያ ደግሞ ፎርቲ ናይን ፎርዝ አቬኒው ብላክታውን ኒው ሳዝ ወልድ ቱ ዋን ፎርቲ ኤይት ነው። ሰዓቱ ስሪ ፒ ኤም ላይ ነው። በትሪ ሰርቲ ፒ ኤም ላይ የቃል ኪዳኑ ታቦት ከመንበረ ክብሩ ወጥቶ ውደት ያደርግና ወደ የምናከብርበት ፓርክ ጉዞ ያደርጋል ማለት ነው። የፓርኩ አድራሻ ደግሞ ባንዲላ ስኮት ካምፕ የሚባል ቦታ ነው። ዊንስተን ሂል ነው። ኒው ሳዝ ወልድ ቱ ዋን ፋይቭ ትሪ ነው ፖስት ኮዱ እዛ ራይፍ ካደረገ በኋላ ቅዳሜ ዕለት ያሉን ፕሮግራሞች መርሃ ግብሮች ይኖራሉ። ታቦቱ ካረፈ በኋላ ያም አንደኛ ማታ ያው የስብከተ ወንጌል መርሃ ግብርና እንዲሁም የዝማሬ አገልግሎቶች ይኖራሉ ማለት ነው። ቅዳሜ ዕለት የቅዳሜ ፕሮግራም ይሄንን ይመስላል። እሁድ የመልስ ፕሮግራም ውስጥ ምን ይመስላል? በስንት ሰዓት ተነስቶ ታቦቱ ወደ ደብሮ ወደ ስንት ሰዓት ላይ ይመለሳል? የእሁዱ መርሃ ግብሩ በፓርኩ ላይ ከጠዋቱ ፋይፍ ኤም ጀምሮ አገልግሎት ይጀምራል። ሁሉም ፕሮግራሞች ከተጠናቀቁ በኋላ ከዋን ሰርቲ ፒኤም እስከ ዋን ፎርቲ ፒኤም የቃል ኪዳኑ ታቦት ከመንበረ ክብሩ ወጥቶ ውደቴ ያደርግና እንደ ቆመ የሰንበት ትምህርት ቤቶች ያሬዳዊ ዝማሬ ያቀርባሉ። በመጨረሻም ቃለ ምዕዳንና ቡራኬ ተሰጥቶ በቱ ፒኤም ላይ የቃል ኪዳኑ ታቦት ከፓርኩ ወደ ሲኒ ደብረ የድራስ ቅዱስ ጊዮርጊስ ቤተክርስቲያን መጓዝ ይጀምራል ማለት ነው። ነገር ግን ይሄንን ከቅዳሜ በፊት ምእመናን ማድረግ ያለባቸው ነገር አለ። አንደኛ ቦታው ማረፊያ ስላለው ለምሳሌ አልጋ አለው ቦታው እዛው ላይ አዳራሽም አለ። ለምእመኑ ተበካ ጉባኤው አልጋ ይዟል። ያንን አልጋ ግን የምእመኑን መጠን ለማወቅ መመዝገብ አለባቸው። ምእመኑ ቅዳሜ በሚመጡበት ሰዓት ለአገልግሎት እስከሆነ ድረስ እዛው ማረፍ ከፈለጉም ሁሉም ነገር ዝግጁ ነው። ከእነሱ የሚጠበቀው ቦታው የሚያቀርብልን አልጋና ፍራሽ ነው። ለዚህ ምዕመኑ ደግሞ የራሱ የሆነ አልጋ ልብስ፣ እንደዚህ የተለያዩ ልብሶችን ይዞ መጥቶ እዛው አድሮ ሁሉም ነገር የተሟላ ቦታ ነው። ደስ ከሚል ነገር ምንድን ነው፣ ይሄ ትንሽ ለየት የሚያደርገው አብዛኛው በሚከበርበት ሰዓት ብዙ ቦታ ላይ ፓርኩ እንዲሁ ኖርማል ፓርክ ይኖራል። ህዝቡ እዛው መሬት ላይ ነው የሚያርፈው። ይሄ ግን እንደው አምላከ ቅዱስ ጊዮርጊስ ፈቅዶ በጣም ነው ይረዳል። ሁሉም ምዕመን ሳይጉላላ እዛው እረፍት አድርጎ ሁሉ የተሟላ ፋሲሊቲ ነው ያለው ማለት ነው። ልክ አባታችን ቄሳንትን እንዳሉት በዕለቱ ተገኝተው የበረከቱ ተሳታፊ እንዲሆኑ ነው ጥሪያችንን የምናቀርበው ማለት ነው በእግዚአብሔር ቀሲስ አንተነህ በኒው ሳውዝ ዌልስ ነዋሪ ለሆኑ የእምነቱ ተከታዮች በተለይም የቅዱስ ጊዮርጊስ ቤተ ክርስቲያን አባላትን ብቻ ሳይሆን በመላው አውስትሬሊያ፣ እንደዚሁም በሀገር ውጭም ከሌላ ቦታ በአራቱ ማዘናት ለሚገኙ እንደዚሁም በሀገር ቤት ላሉ የእምነቱ ተከታዮች ከሁሉም በላይ ደግሞ ለሀገር ኢትዮጵያ ያሉት መልካም ምኞትና መልእክት ምን ይሆናል? እሺ ግዜር ይስጥልኝ። እንኳን ለብርሃነ ልደቱ ሁላችንንም በሰላም ለክርስቲያኑ ማህበር በሙሉ ለክርስቲያኑን ብቻ ሳይሆን ለኢትዮጵያ ሕዝብ በሙሉ ለአውስትሬሊያ ሕዝብ በሙሉ ለሰው ዘር በሙሉ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በዓለ ጌና እንኳን በሰላም አደረሰን አደረሳችሁ። በቀጣዩ ደግሞ ለበዓለ ጥምቀት ሁላችንንም እንደዚሁ በሰላም ስብስብ አድርጎ የሀገራችንን ክፉ ሳያሳይ የችኛዋንም ሀገራችንን ክፉ ሳያሳየ የዓለሙን ክፋትም ሳያሳየን መጥፎ ነገር ሳያመጣብን በዓለ ጥምቀታችንን በዓለ ጊዮርጊስን በተሳካ ሁኔታ በጥሩ ሁኔታ በሰላማዊ በመተቃቀፍ በመደጋገፍ በመስማማት እንድናከብር አምላከ ቅዱሳን አምላከ ቅዱስ ጊዮርጊስ እንዲረዳን የዘወትር ምኞቴ ነው። አመሰግናለሁ። ቀሲስ ሳንትነ ወርቁ የሲድኒ ደብረ ይድራስ ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ። ዲያቆን ዳዊት ይርጉ የሲድኒ ደብረ ይድራስ ቅዱስ ጊዮርጊስ ቤተ ክርስቲያን የህዝብ ግንኙነት እና ሚዲያ ክፍል ኃላፊ ስለ በዓለ ጥምቀት መልክታችሁ እናመሰግናለን። በዓሉም ለእናንተ እንዲሁ እንዳሰባችሁት ስኬታማ እንዲሆን እና መንፈሳዊ ህይወቱም ለሁሉም በጋራ ተደራሽ እንዲሆን ምኞታችን ነው። እናመሰግናለን። እኛም እናመሰግናለን ለሚዲያችሁ ክፍል በሙሉ ላደረገልን ነገር። ما هبرسها لا